ጠቅላይ ሚኒስትር አብይ አህመድ ከግብፁ ፕሬዚደንት አብድላሂ አልሲሲ በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተመላበት እንደነበር አስታወቁ። ግብፅ በዋነኛነት ያሳሰባት የግድቡ ውሃ አሞላል ሁኔታ መሆኑን የገለጹት ጠቅላይ ሚኒስትሩ በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱ ጠቁመዋል። እስክንድር ፍሬው ዝርዝር ዘገባ አለው። ለሁለት ቀናት ከተካሄደው የሩሲያ አፍሪካ ጉባኤ ጎን ለጎን ነው ሁለቱ መሪዎች ተገናኝተው የተነጋገሩት። በሩሲያዋ ሶቺ ከተማ የተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ውይይት ትኩረት ስቦ ሲጠበቅ መቆየቱም ይታወቃል። በቀጥታና በተዘዋሪ ከግብፅ ወገን ሲሰነዘሩ የቆዩ ቅሬታዎችና ትችቶች፣ ከኢትዮጵያ ወገንም የተሰጡ የተለያዩ ምላሾች ውይይቱን ተጠባቂ ካደረጉት መካከል ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ባወጣው መግለጫ እንዳለው ታዲያ ግብጽ ልዩነቶችን በውይይት ለመፍታት ተስማምታለች ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች በሰጡት መግለጫ ያንጸባረቁትም ተመሳሳይ ሀሳብ ነው በእነሱ ሳይድ ያለው ኮንሰርን ውሃው በምን ያክል ጊዜ እንደሚሞላ በግልጽ አግሪመንት ላይ ባለመደረሱ ያጣጣው ጣጣው የኢጅፕትን ሕዝብ አደጋ ላይ ይጥላል። እናንተ ወንድሞቻችን መጠቀም አለባችሁ፣ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። ይህ ጉዳይ ፖለቲካል ከተስማማንበት በኋላ ቴክኒካል ኮሚቴ በሁለቱም ወገን ያለው ተወያይተው በስንት አመት ምን ያክል እንዲሞላ ተገቢ እንደሆነ ይወስናል። እሱን ውሳኔ ለእኛ ካቀረቡ በኋላ እኛ ተመካክረንበት ግብጽን ማይጎዳ የኢትዮጵያን ጥቅም በማይነካ ሁለቱም ተጠቃሚ የሚያደርግ መንገድ መወሰን አለብን የሚል ነው ስምምነታችን። ውይይቱ ይቀጥላል፣ ንግግሩ ይቀጥላል። በዚህ አግባብ ግብጽም ሳትጎዳ፣ ኢትዮጵያም ጥቅሟ ሳይነካ ሁለቱም ተጠቃሚ የሚሆንበትን መንገድ መፈለግ እንዳለብን ተስማምተናል። ከዚያ በተጨማሪ ዋናው ትኩረት ፕሮጀክት መሆን የለበትም ዛፍ በመትከል በቂ ዝናብ የምናገኝበትን ስራ በጋራ ንስራ የሚል ውይይት አድርገናል። ለሱም ፕሬዚደንት ሲሲ ፖዚቲቭ ምላሽ ሰጥተዋል። ተስፋ የምናደርገው የሚዲያ በየመሀሉ እየገቡሚ በሁለቱ ህዝቦች መካከል ግጭት ለመፍጠር የመኮት ሞከራ እየቀነሰ ልማቱና ፕሮጀክቱ ይፋጠናል፣ ሁለቱም ተጠቃሚ ያደርጋል የሚል እምነት ነው ያለን። ውይይታችን በጣም ፍሩትፉል ነበር። ሁለቱ ሀገራት በሶስተኛ ወገን አደራዳሪነት እንዲነጋገሩ ከግብፅ ወገን ሲቀርብ የነበረውን ጥያቄ በተመለከተም ጠቅላይ ሚኒስትር አብይ ተከታዩን ብለዋል። ብዙ ሀገራት ግብፅና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሽያን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ቴክኒካል ውይይቱ ደግሞ የተጀመረው አምስት ዙር ገደማ ተወያይተዋል። እነሱ ይቀጥላሉ። የቴክኒካል ኮሚቴውን ስራ የሚያደናቅፍ አይሆንም። ልክ እንደዚህ አሁን እንዳደረግ ነው። ማንኛውም ውይይት ካለ ንወያያለን፣ ፖለቲካዊ ንወያያለን፣ ቴክኒካዊ ንወያያለን፣ ስራ እንሰራለን። ሁለት በማይጎዳ መንገድ እንፈጽማለን። የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሶስተኛ ወገን አደራዳሪነት እንነጋገር የሚለው የግብጽ ሀሳብ በኢትዮጵያ በኩል ተቀባይነት አላገኘም ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።